የሁሉም ኢትዮጵያውያን ማንነት የሚያስተናግድ ኢትዮጵያን መገንባት ያስፈልጋል አሉ የኦሮሞ ዲሞክራሲያዊ ግንባር ሊቀመንበር አቶ ለንጮለታ የሲዳማ የሲዳማና የኦሮሞ ህዝቦች አንድነትና የትግል አጋሪነት ያጠናክራል የተባለ የምክክር መድረክ የኦዴግ ታጋዮች በተገኙበት ያለፈው ቅዳሜና እሁድ በሐዋሳ ከተማ ተካሂዷል። የኦሮሞና ሲዳማ ህዝብ ተቀራርቦ በመስራት ለውጡ እንዲያንቅ ለውጡ እንዲያንቀሳቅስ የበኩላችን ሚና እንዲወጡ የኦኔግ አመራሮች የኦዴግ አመራሮች ተናግረዋል። ወጣቶች በስሜታዊነት መንግስት በማፍረስ ሳይሆን የተገኘውን እድል በመጠቀም ለውጡን ወደ ተሻለ ደረጃ ማድረስ አለባቸው ብለዋል። የሲዳማ አርነት ንቅናቄ ከኦሮሚያ ነጻነት ታጋዮች ጋር ትግሉን እንደሚቀጥልና የማንነት ፖለቲካ የሚያራምድ ፓርቲዎችን እንደሚያካሄድ ገልጿል። የሐዋሳ ሪፖርተራችን ዮናታን ዘብዲዎስ ዝርዝር ዘገባ ልኳል። የኦሮሞና የስዳማ ህዝቦችን አንድነትና አጋርነት ያጠናክራል ብሎም የጋራ የትግል ታሪካቸውን ይዘክራል የተባለው የምክክር መድረክ ያለፈው ቅዳምና እሁድ የካቲት ሁለትና ሶስት ሁለት ሺ አስራ አንድ ዓመተ ምህረት በአዋሳ ከተማ ለሁለት ቀናት ተካሂዷል። በጉባኤው ላይ ከስዳማ ታጋዮች ጋር ታግደዋል የተባሉ የወደግ መሪዎች አቶ ለንጮ ለታ፣ ዴማ ዲማ፣ ነጋው ና ለንጮባት ተሳትፈዋል። የደቡብ ክልል ፕሬዚዳንት፣ የስዳማ ዞን አመራሮች፣ የስራ ኃላፊዎች፣ ቄሮችና የኤጀቶ አባላት እንዲሁም የአገር ሽማግሌዎች ተገኝተውበታል። አቶ ለንጮሌታ እንዳሉት የሁሉም ኢትዮጵያውያን ማንነት የምታስተናግድ ኢትዮጵያን መገንባት ያስፈልጋል ኦሮሞነትን እንደጅትተ ስዳማነትን ደጅትተህ ወደ ኢትዮጵያዊነት ካምፕ ልትገባ ትችላለህ የሚሉን ከአሁኑ ወዲያ ተሳስተዋል። አይቻልም። ጠቅላይ ሚኒስትራችን ስንደመር እናምራለን ማለታቸውም ይሄው ይመስለኛል። እኔ በመደጋገፍና በፍቅር ላይ የተመሰረተ በተለያየ ህብረ ቀለማት የተሸለመ አዲስ ኢትዮጵያ በሀገር ሰው የተገነባ መሆኑን ተናግሯል። ኢትዮጵያ በታሪክ ውስጥ ታይቶ በማይታወቅ የለውጥ ጎዳና ውስጥ እንደሆነ ተናግሯል። ኢትዮጵያውያን ተቀራርቦ በመስራት እሳቸው ታይቷል ያሉትን ለውጥ መደገፍ እንደሚያስፈልግ ተናግሯል። የትግል ችቦ ለአዲሱ ትውልድ በመተላለፉ ደስተኛ መሆናቸውን ተናግረው ወጣቶች በዲሞክራሲ ግንባታ ውስጥ የሚጠበቅባቸውን ትልቁን አስተዋጽኦ እንዲያበረክቱም ጠይቋል። በእናንተ ላይ የወደቀው ኃላፊነት በጣም በጣም ከባድ መሆ መሆኑን ተረዳችሁ፣ ተባብራችሁ እጅ ለእጅ ተያይዛችሁ ይህንን የለውጥ ሁኔታ እንድታዘልቁ ይማጸናሉ። የብሔር ማንነቶችን ለማጥፋት በመንግስታት ብዙ ሙከራ ተደርጎ ላይ ያሉት ምክትል ሊቀመንበር ዲማ ነገው በበኩላቸው የስዳማና በደቡብ ክልል የሚገኙ ብሔረሰቦችና ህዝቦች ማንነታቸውን ለማስከበር ከፍተኛ መስዋዕትነት ከፍለው ነው ያሉትም። አሁን ተፈጥሯል የሚሉትን እድል በመጠቀም ወጣቱ ወደ ተሻለ ደረጃ ለማድረስ ከፍተኛ ኃላፊነት እንዳለበትም ተናግሯል። ህዝቦች የራሳቸውን ድል በራሳቸው ጊዜ እንዲወስኑ መታገላቸውንና የስዳማ ህዝብ ጥያቄም ህገ መንግስታዊና ፍትሃዊ በመሆኑ መመለስ አለበትም ብሏል። የኦሮሞና የስዳማ ህዝብ እንደውም ወጣቶች ተቀራርበው በመስራት ለውጡ እንዳይቀለበስ የበኩላቸው ሚና እንዲወጡ አቶ ለንጮ ባቲ ተናግረዋል። ወጣቶችም በስሜታዊነት ተገፋፍተው መንግስት በማፈረስ ሳይሆን የተገኘውን እድል በመጠቀም ለውጥን ወደ ተሻለ ደረጃ ማድረስ አለባቸው ብሏል። የሚያዳምጠን መንግስት ካገኘን ያን መንግስት መደገፉና ማበረታቱ ነው የሚያዋጣን። አልቲሜት ከጭቆና ከኋላ ቀርነት የሚያዋጣን እና ቄሮና እጀቶ ይህንን አውቀው መንግስት ከመንገድ ሲወጣ ግፊት አድርጎ መንገድ ውስጥ እንዲገባ መንገድ ውስጥ ደግሞ ባለበት ጊዜ እንዲገሰግስ ማድረግ እንጂ መንግስትን ማደናቀፍ ጥሩ ስለማይሆን፣ እቺ ምክር ትንሽ ወርወር ለማድረግ ፈለኩ። አመሰግናለሁ። ከሲዳማ ታጋዮች ጋር ረጅም የትግል ታሪክ እንዳላቸው ለአብነትም ከሲአን መስራች ከነ ወልደአማኑኤል ዱባሌ ጋር በአብሮነት መታገላቸውን ገልጿል። ዳሌ ወረዳ ይርጋለም ከተማ ድረስን በመሄድ በመካነ መቃብራቸው ላይ የአበባ ጉንጉን በማስቀመጥ ሀዘናቸውን ገልጸዋል። የሲዳማ አርነት ንቅናቄ ሲአን ሊቀመንበር አቶ ወዱ ከሌላ ምሶ እንደተናገሩት የኦሮሞና የሲዳማ ህዝቦች ረጅም የትግል ታሪክ አላቸው። ሲአን ከኦሮሞ የነጻነት ታጋዮች ጋር ትግሉን እንደሚቀጥልና የማንነት ፖለቲካ ከሚያራምዱና ፍሪወት አለማቸው ከሚ ከሚገናኙ ፓርቲዎች ጋር እንደሚዋሃድም ገልጿል። የሲአር መስራቾች ያነሱት ሀሳብም ይሄ የራስን በራስ ማስተዳደር ነው። ከዳማ ህዝብ እየጠየቀ ያለውና የመጨረሻ ጫፍ ላይ ደርሶ ሬፈረንደም እየጠበቀ ያለው ጉዳይ ከዛሬ አርባ አንድ አመት በፊት እየተጠየቀውና ለወደፊትም ቢሆን አሁን እነዚህ ከሌላ ከኦሮሞ ከመጡት ወንድሞቻችን ጋር የሚኖረን የጋራ ትግል ያው ራሱን በራስ የማስተዳደርን እና የብሄር ብሄረሰቦችን መብት እንደተጠበቀ በትክክለኛ ፌዴራል መገንባት የጋራችን የምትሆነ ሀገር መገንባት ትግል ነው። ቀጣው ትግላችን የክልሉ ፕሬዝዳንት አቶ ሚሊዮን ማቶስ በበኩላቸው እንዳሉት የምክክር ጉባኤ ዓላማ በኦሮሞና በሲዳማ ህዝቦች መካከል ያለውን ጠንካራ የህዝብ ለህዝብ ትስስር ይበልጥ ማጎልበት ነው ብሏል። ነጻነት፣ ፍትህና እኩልነት እንዲረጋገጥ የሲዳማና የኦሮሚ የኦሮሚያ አባቶች ዋጋ ከፍለውበታል ያሉት አቶ ሚሊዮን ታጋይ አባቶቻችን ትምህርት የምንወስድባቸው ቤተ መጻሕፍት ናቸው ብሏል። በመርህ ላይ የተመሰረተ ዲሞክራሲ ለመገንባት መድረኩ ፋይዳ የጎላ ነው ነው ያሉትም ሲዳማ ህዝብ ለዘመናት ባለፉት አርባ አመታት በባህሉ ላይ እንኳን በማንነቱ ላይ ሲደርስ የነበረውን ጫና ለመቋቋም በጋራም በተናጠልም ሲደረጉ የነበሩ ትግሎች ውስጥ ያለ ህዝብ ነው። የዜጎች መብት፣ የህዝቦች መብት በግለሰቦች እና በቡድኖች ፍላጎት ላይ የተመሰረተ ሳይሆን በእውነተኛ ዲሞክራሲ እና በዲሞክራሲያዊ ህገ መንግስት ላይ የተመሰረተ እንዲሆን መሪዎች ሲከፋቸውና መሪዎች ደስ ሲላቸው የዜጎች መብት፣ የህዝቦች መብት የሚረጋገጥበት ሳይሆን በተቋማት ላይ የተመሰረተ በህገ መንግስት ላይ የተመሰረተ የህዝቦች መብት ስለሚረጋገጥበት ሁኔታ እና በዚህ ላይ የተመሰረተ የሀገሪቷ ዘላቂ ሰላም፣ ልማት፣ ዲሞክራሲና መልካም አስተዳደር ለማረጋገጥ እንደዚህ አይነት መድረኮች የሚኖራቸው ሚና እጅግ ከፍተኛ ነው የሚሆነው አሁን ላይ በምንገኝበት ታሪካዊ ምዕራፍ ላይ ደግሞ ዳማ በዚህ ሀገር ላይ እንደ አስተዋጽኦ ልክ ውቅና አገኝቶ ተገቢውን ፍትሃዊ የሆነ ተጠቃሚነት ተረጋግጦ የሚፈልግ ህዝብ ነው። በምክክር መድረኩ የኦሮሞና የሲዳማ አንድነትና የትግል ታሪክ የሚያሳዩ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። እንግዶቹ በዞኑ ወደሚገኙ ወንሾና መልጋ ወረዳዎች ድረስ በመሄድ ባህላዊና ታሪካዊ እንዲሁም የእምነት ስፍራዎችን ጎብኝቷል። የሲዳማ ህዝብ በቄጠላ ስርዓት ዳዬ ቡሹ እንኳን ወደ ወንድማቸው ቤት በሰላም መጣችሁ ሲሉ ተቀብለው አስተናግዷቸዋል። በዚሁ የቄጠላ ስርዓትም የሲዳማ ህዝብ ትግል እንዲደግፉ ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ How awesome!